ሳይንስና እና ቴክኖሎጂ ጤና ይስትልን አድማጮቻችን፣ የኮሮና ተዋሲ መከላከያ ክትባቶች ካለፈው ዓመት ጀምሮ በሁለት ዙር ሲሰጥ ቆይቷል። ምንም እንኳ ክትባቱ በታዳጊ ሀገራት ብዙ ርቀት ባይሄድም፣ ባደጉ ሀገራት ግን ከቅርብ ጊዜ ጀምሮ ሶስተኛ ዙር ክትባት እየተሰጠ ይገኛል። ሁለቱን የኮሮና ተዋሲ ክትባቶች የወሰዱና በበሽታው የሚያዙ ሰዎች ቁጥር በአሁኑ ወቅት በከፍተኛ ሁኔታ እየጨመረ በመምጣቱ የአውሮፓ የመድኃኒት አስተዳደርም ይህንን የማጠናከሪያ ክትባት እንዲሰጡ ወስኗል። ባለሙያዎችም ክትባቱን ከወሰዱ ስድስት ወራትን ያስቆጠሩና ተጋላጭ የሆኑ ሰዎች የመከላከያ አቅማቸውን ለማሳደግ ሶስተኛውን የማጠናከሪያ ክትባት እንዲወስዱ በማሳሰብ ላይ ናቸው። ተመራማሪዎቹ እንደሚሉት ይህንን ክትባት መስጠት ያስፈለገው በሁለቱ ክትባቶች የተገኙ የበሽታ ተከላካይ ጸረ እንግዳ አካላት በደም ውስጥ ቁጥራቸው በጊዜ ሂደት እየቀነሰ በመምጣቱ ነው። ይሁን እንጂ የክትባቱ አስፈላጊነትና ውጤታማነትም በማነጋገር ላይ ነው። ካለፈው ነሐሴ ወር ጀምሮ ለዜጎቿ ሶስተኛውን ክትባት በመስጠት ላይ በምትገኘው እስራኤል ተጨማሪ ክትባት በወረርሽኙ ስርጭት ላይ ለውጥ ማምጣቱ እየተገለጸ ነው። በእስራኤል የሕክምና ባለሙያና የሀገሪቱ የኮቪድ-19 አማካሪ ቡድን አባል የሆኑት ዶክተር ያየሊዩስ ይህንኑ ሀሳብ ያጠናክራሉ። የበሽታው ስርጭት ከ10 ሺህ በላይ ነበረ። በየቀኑ ክትትሎች ስለሚደረጉ በጤና ስርዓቱ ላይም ጫና ነበረበት። በትንሹ በመቶዎች የሚቆጠሩ ጽኑ ህሙማን ነበሩ። የሟቾች ቁጥርም እየጨመረ ነበረ። በዚህ ጊዜ ነበር የሶስተኛ ዙር ማበረታቻ ክትባት ዘመቻ የተጀመረው። አሁን በበሽታው የመያዝና የመሞት እድል በጣም ዝቅተኛ ደረጃ ላይ ነው። ስለዚህ በጣም ውጤታማ ነበር ማለት ላለው። ባለሙያው እንደሚሉት በሀገራቸው እስራኤል አራተኛው የኮሮና ተህዋሲ ማዕበል የተገታው በሶስተኛው ዙር ክትባት ሲሆን ይህም ብዙ ሰዎችን በበሽታው ከመያዝ እንዲሁም በጽኑ ከመታመም ታድጓል። ሁለቱን ክትባቶች የወሰዱና በበሽታው የሚያዙ ሰዎች ቁጥር በአሁኑ ወቅት በከፍተኛ ሁኔታ እያሻቀበ የሚገኝባቸው ጀርመንና ሌሎች በሰሜናዊ ንፍቀ ክበብ ያሉ ሀገራትም በእስራኤል የተገኘውን አይነት ውጤት ተስፋ ያደርጋሉ። ከሀገሪቱ የተገኘው መረጃ እንደሚያመለክተው የኮቪድ-19 በሽታ ሁለተኛው ዙር የመከላከያ ክትባት ከወሰዱ ከጥቂት ወራት በኋላ የመከላከል አቅም ማሽቆልቆል ሊጀምር ይችላል። ነገር ግን ሶስተኛው የማጠናከሪያ ክትባት በኋላ እንደገና ከፍ ማለቱን ተመራማሪዎቹ ገልጸዋል። ያ ማለት ግን የመጀመሪያዎቹ ሁለት ክትባቶች ዋጋ የላቸውም ማለት አይደለም። ምንም እንኳ ሁለቱን ክትባቶች ወስደው በተዋሲው የሚያዙ ሰዎች ቁጥር እየጨመረ ቢመጣም በኮቪድ-19 በሽታ በጽኑ ከመታመም በበቂ ሁኔታ ይከላከላሉ። እንደ ተመራማሪዎቹ ሶስተኛውን የማጠናከሪያ ክትባት የወሰደ ሰው ወረርሽኙን ለማቆም የበለጠ አስፈላጊ ነው። ምክንያቱም በጊዜ ሂደት የበሽታ መከላከሉ ምላሽ ከመጀመሪያው ወይም ከሁለተኛው ክትባት የበለጠ ጠንካራ ነውና። ይህ በሌሎች ክትባቶች ላይ ያየነው አስደናቂ ክስተት ነው። በኮቪድ ክትባትም ቢሆን የመጀመሪያዎቹ ሁለት የክትባቶች አስር እና ሶስት ሳምንታት ቆይተው በወሰዱ ሰዎች መካከል ትልቅ ልዩነት መኖሩን የሚያሳይ መረጃ አለ። ለምሳሌ ይህ በብሪታንያ ታይቷል። ስለዚህ እንደሚሰጥበት ጊዜ የበሽታ መከላከል ምላሽን የማጠናከር ጉዳይ አለ። ሰፊ የጊዜ ልዩነት ሲኖር የማጠናከሪያ ክትባቱ የሚሰጠው በሽታን የመከላከል ምላሽ ይጨምራል እናም የበለጠ ጠንካራና ረዥም ጊዜ እንዲቆይ ያደርገዋል። ያም ሆኖ ከፍተኛ ጥንቃቄ እንደሚያስፈልግና ማንም ቢሆን ሙሉ በሙሉ የኮሮና ተዋሲን የመከላከል አቅም አለኝ ብሎ ማሰብ እንደሌለበት ባለሙያዎቹ ይመክራሉ። ምክንያቱም አሁንም ቢሆን በሽታውን የመከላከል አቅም ሙሉ በሙሉ አስተማማኝ ላይሆን ይችላልና በዚህ የተነሳ አራተኛው ዙር ክትባት አስፈላጊ የሚሆንበት ጊዜ ሊመጣ ይችላል የሚሉም አሉ። ባለሙያው ዶክተር ሊዊስ ግን ይህንን ለማለት ስፓይክ ፕሮቲን የተባለውን ተዋሲውን ለመከላከል የሚያስችለውን አቅም በየጊዜው ያለበትን ደረጃ መፈተሽና መረጃ መሰብሰብ ያስፈልጋል ይላሉ። አራተኛው ክትባት አስፈላጊ መሆኑን አላውቅም። ነገር ግን የእስራኤል ጤና ጥበቃ ሚኒስቴር እየሰበሰበ ያለው መረጃ መከታተልና ማየት አለብን። በዚህ ዓመት ሰኔ ወር ላይ እስራኤል ያቀረበችው መረጃ በጣም ዘርዘር ያለ ነበረ። ታውቃለህ፣ በበሽታው የሚያዙ ሰዎች ቁጥር እየጨመረ ባለበት ወቅት ነበር የሶስተኛው ዙር ክትባት መረጃ ይወጣው። መጀመሪያ በዓለም አካባቢ ሀሳቡ ሲተች ነበረ። ነገር ግን በጤና ጥበቃ ሚኒስቴር የተደረገው ትንታኔ ትክክል ነበረ። የዋናው ስፓይክ ፕሮቲን የመከላከል አቅም እያሽቆለቆለ እንደነበረ ባደረግነው ግምገማ በክትትል ያየነው ክስተት ነበረ። ስለዚህ ያንን መረጃ መከታተላችን መቀጠል አለብን ብዬ አስባለሁ። ስለ ሶስተኛው ክትባት ሲነሳ የትኛውን የክትባት አይነት መጠቀም የተሻለ ነው የሚለው ጥያቄ አብሮ ይነሳል። ከዚህ ጋር ተያይዞም አንዳንዶች የሞደርናን ክትባት ለማጠናከሪያነት መጠቀም የተሻለ ነው ሲሉም ይደመጣል። ባለሙያው ግን ይህንን የሚደግፍ የተለየ ሳይንሳዊ ትንታኔ አለመኖሩን ይገልጻሉ። ለለውጥ ተህዋሲያን የማጠናከሪያ ክትባቶች የተለያዩና እነሱ ላይም ያተኮሩ መሆን አለባቸው። ምንም እንኳ ለዴልታ ተዋሲ ተብሎ በተለየ ሁኔታ የተሰራ ባይሆንም ማጠናከሪያ ክትባቱ በመከላከሉ ረገድ በጣም ውጤታማ ነበረ። ስለዚህ ክትባቱ በተለየ ሁኔታ ተስተካክሎ ቢሰራም የተለየ ምላሽ ላይኖር ይችላል። ስለዚህ ማለት የፈለግኩት በመጀመሪያ ደረጃ ይህ እንደሚያስፈልግ እንኳ ግልጽ አይደለም ብዬ ገምታለሁ። በሁለተኛ ደረጃ በእነዚህ የክትባት ልዩነቶች ላይም ምርምርና ሙከራ እየተደረገ ነው። ነገር ግን ፋይዘርና ሞደርናም ምን ያህል ውጤታማ እንደሚሆን እርግጠኞች አይደሉም። ሌላው ከሶስተኛው ክትባት ጋር ተያይዞ የሚነሳው ጥያቄ ክትባቱ ልውጥ የኮሮና ተዋሲያንን ለመከላከል ያገለግላል ወይ የሚለው ነው። ባለሙያው እንደሚሉት ምንም እንኳ ክትባቱ ለልውጥ ተዋሲያን ተብሎ የተሰራ ባይሆንም በተወሰነ ደረጃ ግን ውጤት ታይቶበታል። ትልቅ ልዩነት ያለ አይመስለኝም። እስራኤል ብዙ የፋይዘር ክትባት እንዳለ ታውቃለሁ። ስለዚህ አንዳንድ ሰዎች የሞዶርናን ክትባት የሚወስዱት ምክንያት የክምችት ጉዳይ ነው ብዬ ገምታለሁ። ይህንን ለማድረግ የተለየ ሳይንሳዊ ምክንያት ያለ አይመስለኝም። እንደሚታወቀው በዩኤስ አሜሪካ የተለያዩ ክትባቶች የማቀላቀልና የማመቻቸት ስልት የተፈቀደ ነው። ስለዚህ እንደ ማጠናከሪያም ቢሆን የተለያዩ ክትባቶች ማግኘት ትችላለህ። በሌላ በኩል ከሶስተኛው ዙር የኮሮና ተዋሲ ክትባት ጋር ተያይዞ የደሃ ሀገራት የክትባት ፍትሐዊነት ብዙዎችን እያነጋገረ ነው። በጀርመን የማጠናከሪያ ክትባት ያገኙ ሰዎች የመጀመሪያ ክትባት ካገኙ የደሃ ሀገራት ዜጎች ጋር ሲነጻጸር ቁጥሩ የበለጠ ነው። በመላው ዓለም ከ27 ድሃ ሀገራት የመጀመሪያ ክትባት የወሰዱ ሰዎች 4.6 በመቶ ሲሆን በጀርመን ብቻ 5.6 በመቶ የሚሆኑት ጀርመናውያን ሶስተኛውን ክትባት አግኝተዋል። እናም የመጀመሪያውን የኮቪድ-19 ክትባት ለማግኘት ለሚጠባበቀውና 95 በመቶ ለሚሆነው የድሃ ሀገራት ህዝብ ሶስተኛው ክትባት ጉዳዩ አይደለም። ነገር ግን በክትባት መብታቸው የጥፋተኝነት ስሜት የተሰማቸው የሀብታም ሀገራት ዜጎች ገንዘብ መለገስ፣ ተቃውሞዎችንና አቤትታዎችን ማደራጀት ወይም የምርጫ ክልል ወኪሎቻቸውን ማነጋገር እንዳለባቸው እየወተወቱ ነው። ነገር ግን ይህ መሆን ያለበት ያለምንም ማመንታት ክትባቱን ከወሰዱ በኋላ መሆኑንም ጭምር እያሳሰቡ ነው። አድማጮች የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል ፀሐይ ጫኔ ነኝ መልካም ጊዜ